ታይቶ የማይታወቅ የሚል ሐረግ ዘንድሮ ብዙ ሰማን። በተለይ በተለይ ምዕራብ አፍሪካን እያመሰ ያለውና ድፍን ዓለምን ያስጠበበው የዘንድሮው ኢቦላ ወረርሽኝ በዐይነቱም በስፋቱም የዘንድሮ ብቻ ነበር። ከዘንድሮ በፊት ታይቶ የማይታወቅ ክፉ የገደለው ሰው ቁጥር ከሰባት ሺህ አምስት መቶ በለጠ። ለቫይረሱ የተጋለጠው ቁጥር በአጠቃላይ የሞተውን ሦስት እጥፍ ያክላል። ከመካከሉ ያለቀው አልቆ የሚያገግመውም አገግሞ የቀረውም አንድም የመቆሚያ አሊያም የመሸኛ ቀኑን ይጠብቃል። ደግሞም ገና ብዙዎች የዛሬ ጤነኞች ዕጣ ፈንታቸው ዛሬ ለይቶ ላይታወቅ በኢቦላ ይያዛሉ። አሁን እየተነጋገርን ባለንባት ደቂቃም ኢቦላ መንሰራፋቱን አላቆመም። ቫይረሱ በአፍሪካ ጫካዎች መሽጎ እዚህም እዚያም ከሰው ጋር በተገናኘ ቁጥር ሽብር እየፈጠረ ገፋ ቢባል በመቶዎች የሚቆጠሩ ሕይወቶችን እያጠፋ ደግሞ ወደ ዱሩ ይመለስ ነበር ዘንድሮ ግን ምዕራብ አፍሪካ ውስጥ ወደ ዱር አልተመለሰም ወሰኖችን እያቋረጠ ከተሞችን እያመሰ ቀጠለ እንጂ ዓለም አቀፍ ስጋት ሆነ ዳካር ሴኔጎል የምትገኘው ዘጋቢያችን አንሉክ ሁኔታውን በቅርብ ታስተውላለች ኢቦላ ዛሬም እንደ ቆመና እንዳስገመገመ ነው ትልና የዓመቱን መከራረሚያ መለስ ብላ ትቃኛለች። በዚህ ዓመት ምዕራብ አፍሪካ ውስጥ ሲንቀሳቀሱ፣ ወሰኖችን ሲያቋርጡ ወይም በየጉዞ ኬላው ሲደርሱ አይሮፕላን ጣቢያዎችና ወደቦችን ጨምሮ የሙቀት መለኪያ ዋናው መሳሪያ ሆኗል። ይቀርብልዎታል። በሦስቱ እጅግ በተጠቁት የምዕራብ አፍሪካ ሀገሮች ውስጥ ሰው መጨባበጥና መተቃቀፍ እየዘነጋ ይመስላል። ጎጂ ልማድ እንዲሉ ሆኖ ታይቷል። ዘንድሮ ደግሞም ቀብር እንደ ድሮው አይደለም፣ ባህሉ ተለውጧል። የታመመም እንደ ድሮው አይጠየቅም። የወትሮውን አይነት እንክብካቤ የቤተሰብና የወዳጆች ፍቅርና ትንፋሽ አይደለም ዘንድሮ የሚያገኘው። በኢቦላ ምክንያት ከታመመ ወይም ከሞተ ሰው የሚወጡ ፈሳሾች ናቸው ቫይረሱን በፍጥነትና እጅግ በከፋ ሁኔታ የሚያስተላልፉት ተብሎ ተነግሯል። ሰውም ይህንን እውነት እየሰማና እየተቀበለ ይመስላል። ወረርሽኙ ቀድሞ ልክ የዛሬ ዓመት የተጫረባትን በጊኒ ደቡብ ምስራቅ ክልል ጨምሮ ኢቦላ በቁጥጥር ስር የመዋል ጠንካራ ምልክት ገና አልሰጠም። ምዕራብ አፍሪካ ውስጥ ዘንድሮ የገባው ጅምላ ፈጅ መቅሰፍት የኢቦላ ቫይረስ መሆኑ ሳይታወቅ እንኳ ወራት አልፈዋል። ከደቡብ ምሥራቅ ጊኒ ያለ ተቆጣጣሪና ሃይባይ ሰተት ብሎ ዋና ከተማይቱ ኮናክሪ ገባ። ከዚያም ድንበር አቋርጦ ሴራሊዮን ወደ ላይቤሪያም ዘለቀ። አሁንም ዝም። ባለፈው ሐምሌ ታዲያ እየታመመ ንዳዱ እየበረታበት፣ ደሙ እዚህም እዚያም እየፈሰሰ የሚወዳድቀው ሰው ቁጥር በከፍተኛ ፍጥነት እያሻቀበ መጣ። ኢቦላ በእርግጥ ለምዕራብ አፍሪካ አዲስ ደዌ ነው። ኢቦላ ከዚህ ቀደም መካከለኛውና ምስራቅ ቀመስ አፍሪካ ላይ ነው በአብዛኛው ሲመላለስ የኖረው። ስለዚህም ውዥንብር፣ አለመረዳት፣ የተሳሳተ መረጃና መላምት፣ ፍርሃት፣ ብዙ ፍርሃት ነግሶ ቆየ። አንዳንድ ሰዎች ሕክምናን አሻፈረኝ አሉ። እባካችሁ በዚህ አይነት በሽታ የሞተን ሰው ስትቀብሩ ራሳችሁን ጠብቁ ቢባሉም እምቢ አንሰማም አሉ። ዕውቀት በእጅጉ አጥሮ ነበረ። በአንድ የሞንሮቪያ አቅራቢያ ቀበሌ ውስጥ የሚኖሩ ሰዎች እንዲያውም በብዙ እሮሮና ተቃውሞ ሰልፍ ወጥተዋል፣ እስከ ግጭትም ተጋብዘዋል። ላይቤሪያ ውስጥ መሆኑ ነው። መንግሥታቱ ያኔ የድንጋጤና የመርበትበት ያህል ፈጣን ነው ያሉትን መፍትሔ ማቀላጠፍ ጀመሩ። አንዳንድ ቀበሌዎች ዙሪያቸውን ዘጓቸው፣ ማንም እንዳይገባ፣ ማንም እንዳይወጣ በአንዳንድ አካባቢዎች ደግሞ በሕመሙ የተጠረጠሩ ሰዎች ከሌሎች ተነጥለው እንዲቆዩ ተደረገ። በየአውራ ጎዳናው ላይ ግዙፍ ጽሑፎች ይሰቀሉ ጀመር። ኦ ኢቦላ ገብቶአል፣ ኢቦላ በሀገሩ አለ የሚሉ የኢቦላ ምልክቶች ምን እንደሆኑ የጤና ሠራተኞች በየመንገዱና በየአደባባዩ ላይ እየጮኹ መናገርና ማስተማር ያዙ። ምናልባትም በየቤቱ ታሞ የተኛ ሰው እንዳለና ችግሩ ኢቦላ እንደሆነ ለማጣራትም በየበሩ እየዞሩ ማንኳኳትን የዕለት ተዕለት ስራቸው አደረጉ። የኢቦላን ስርጭት ለማቆም ህሙማኑ እንክብካቤ ሊያገኙ የሚገባው ከራስ እስከ እግራቸው ሙሉ በሙሉ በተለየ ልብስ በተሸፈኑ የሰለጠኑ ባለሙያዎች ነው። በኢቦላ ምክንያት ሰው ሲሞትም አስከሬኑ መዘጋጀትና መቀበርም ያለበት ለዚሁ ጉዳይ ተብሎ ልዩ ዝግጅት ባደረጉ የባለሙያዎች ቡድኖች ነው። የአሳዛኙ ታሪክ ቀለበት ደግሞ እንደገና ይዞራል ምላሹን አጠንክሮ መያዝ አልተቻለም እነዚህ አገሮች እንዲሁም የጤና ተቋሞቻቸው እምብዛም የሚያዛኑ አልነበሩም እኮ ኢቦላ መጣና እንኳን ዘንቦብሽ ዐይነት አደረጋቸው በችግር ተዋጡ ተተበተቡ ተሽመደመዱ ኢ ካን ፕሮባብሊ ካውንት ዊዝ ማይ ፊንገርስ ዘ ናምበር ኦፍ አምቡላንሲዝ ወረርሽኙ ሀገራችን መግባቱ እንደታወጀ። በእጃችን የነበሩን አምቡላንሶች በጣቶቼ ቆጥሬ ሳልጨርሳቸው አልቀርም። ይህ ታዲያ እጅግ ወጣ ገባ በሆነው በእኔ ሀገር ለሚኖረው ስድስት ሚሊዮን ሰው መሆኑ ነው። የሴራ ሊዮን የጤና ጥበቃ ሚኒስትር አቡ ባክር ፎሃና ናቸው። ባለፈው መስከረም ውስጥ ላይቤሪያ ዋና ከተማ ሞንሮቪያ ውስጥ የነበረው ሁኔታ እጅግ አስፈሪ ነበር። በየዕለቱ በኢቦላ የሚያዘው ሰው ቁጥር በእጥፍ አሻቀበ። እንዲህም እያለ በየሦስት ሳምንቱ የነበረውን እጥፍ እየሆነ ያስገመግም ነበር። መደበኛ ሆስፒታሎች ተዘጉ። በኢቦላ ሕክምና እንክብካቤ ማዕከላቱ ውስጥ የነበረው የባለሙያ ኃይል ጭር ሲሆኑ የሚበቃ አልሆነም። ላይቤሪያዊው ሐኪም ጃክሰን ኒህማ ድንበር የለሽ ሐኪሞች ለሚባለው የሕክምና ግብረ ሰናይ ድርጅት ይሠራሉ። ለተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት በስልክ በሰጡት ማብራሪያ እንዲህ ብለው ነበር ሰዎችን ከበራችን ለመመለስ ተገደናል። ደጃፋችን ላይ እየወደቁ እየሞቱ ነው። አሁንም ከእናንተ ጋር እየተነጋገርኩ ባለሁበት ጊዜ እንኳ ሰዎች በየማዕከሎቻችን ደጆች ላይ ተኰልኩለው ሕይወታቸውን እንድናድንላቸው እየተማጸኑ ነው። ዓለም አቀፉ ማኅበረሰብ አሁኑኑ ፈጥኖ ካልተነሣ ሁላችንም ተጠራርገን እንጠፋለን። የተባበሩት መንግሥታት ድርጅት በአካባቢው ተሰማርቶ የሚሠራ የኢቦላ ተልዕኮ አቋቋመ። ዩናይትድ ስቴትስ የኢቦላ ሕክምና ጣቢያዎችን እንዲመሠርቱ እንዲገነቡም ሦስት ሺህ ወታደሮቿን ወደ ላይቤሪያ ላከች። ወርሃ ጥቅምት የዓለም አቀፉ ማኅበረሰብ ምላሽ በእጅጉ የተጠናከረበት ሆነ። ያ መነሳሳት እነሆ ዛሬን አቋርጦ ለመጪው አዲስ ዓመትም እንደሚቀጥል ታምኗል። አሁንም ቢሆን ግን እጅግ የከበዱ ፈተናዎችና ብርቱ ሥራ ከፊት ተደቅኗል። በዚህ ዓመት በኢቦላ ምክንያት ከሞተው ሰው የሚበልጠው እንዲያውም ከአጠቃላዩ የሞት አደጋ ግማሽ ያህል የሚሆነው የደረሰው ላይቤሪያ ውስጥ ነው። ከቀረው የበዛው የደረሰው ደግሞ ጊኒና ሴራሊዮን ውስጥ ነው። በሦስት አህጉሮች በአጠቃላይ ስምንት ሀገሮች ውስጥ ነው ዘንድሮ ኢቦላ የነበረው። ይህም ሁኔታ እስከ ዘንድሮ ታይቶ የማይታወቅ ነበር። ምዕራብ አፍሪካ ውስጥ ከኢቦላ ጋር ተናንቀው የሰውን ሕይወት ለማትረፍ ሲረባረቡ ሦስት መቶ ሃምሳ የጤና ባለሙያዎች ለኢቦላ ተጋልጠው ሞተዋል። በዚህ በያዝነው ወር መጀመሪያ ላይ ብቻ ሴራ ሊዮን ሦስት ከፍተኛ ሐኪሞቿን አጣለች። በዚህ ዓመት ለኢቦላ ቫይረስ ተጋልጠው ከታመሙትና የሕክምናና እንክብካቤ ድጋፍ ካገኙት አርባ ከመቶ ያህሉ ድነዋል። እጅግ ፈጣን በሆነና በተሳካ ሁኔታ መንቀሳቀስ የቻሉት ሴኔጎልና ናይጄሪያ በሽታውን ገና ከመታየቱ መቅጨትና ማጥፋት ችለዋል። ይህ የምዕራብ አፍሪካ መጠነ ሰፊ የኢቦላ ወረርሽኝ ያስገኘው አንድ በጎ አጋጣሚ ግን፣ ተሰንቅሮ ወደፊት መንቀሳቀስ አቅቶት የነበረውን በኢቦላ በሽታ እንዲሁም በክትባትና በመድኃኒቶች ፍለጋ ላይ የሚካሄደው ምርምር ተመልሶ እንዲያንሰራራና ወደፊት እንዲገፋ ለማድረግ አስችሏል አፍሪካ አቀፍና ዓለም አቀፍ ትብብርም ተነሳስቷል፣ ተጠናክሯል። ሙከራዎች ለመከላከያ ክትባቶቹም፣ ለፈውስ ሰጪ መድኃኒቶቹም እየተካሄዱ ናቸው። እዚህም እዚያም ከተጠናከረው ዕውቀትና ከአበረታች ግኝቶች ጋር በቅርቡ ኢቦላ ይሸነፋል የሚል ተስፋ በብዙዎች ዘንድ አድሯል።